የተፈጥሮ አካባቢ ሳይንስና ሕይወት ተከታዩ ዝግጅት ነው። ዩናይትድ ስቴትስ ግዙፍ እጅግ ውድ እጅግ ዘመናዊና የረቀቀም እንደሆነ የተነገረለትን ጄምስ ዌብ የጠፈር ቴሌስኮፕ ሰሞኑን ወደ ህዋ ልካለች። ቴሌስኮፑ እጅግ ለበዙና ለተወሳሰቡ የሰው ልጅ ጥያቄዎች መልስ የሚሆን ፍንጭ ያስገኛል ተብሎም ተስፋ ተጥሎበታል። ስለ ቴሌስኮፑና ስለ ፋይዳው ለመረዳት ሀብታሙ ስዩም ወደ ናሳው ዶክተር ብሩክ ላቀው ስልክ መጥቶ ነበር። እንሆ። ስሜ ብሩክ ላቀው ነው። ናሳ ውስጥ ከሰላሳ ዓመት በላይ ሰርቻለሁ ፕላኔተሪ ዲቪዥን ውስጥ አሁን ደግሞ ከቲኬት ቆራት በፊት ጡረታ ወጥቻለሁ ያለው ሰው ብገን ያለኝ ማድረግ አሁን ሲኒየር ፌሎ ነኝ። የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎችና እና ሚቲንጎች አቴንድ አረጋለው ከዛ ላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ። እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምተዋል ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው አላማው፣ ምክንያቱ ምንድን ነው? እንግዲህ ዋነኛው አላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ አእምሮ እስካለን ድረስ ጭንቅላት እስካለን ድረስ ሁል ጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት፣ እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጀምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሁን? አይ አላቆመም፣ እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው ይሄኛውን እንድትሰራና እንዲመጥቅ የተደረገበት። የቀድሞ ሀብል ቴሌስኮፕ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ ሶስት መቶ ሀምሳ አራት መቶ ኪሎ ሜትር ነው ከምድር መነጽሩ። ዋናው ቴሌስኮፕ መስታዋቱ ተበላሽቶ፣ ታስታውሱ እንደሆነ አስትሮኖቶች ተልቆ ሁሉ አድሰውታል። ይሄኛ ሁለተኛው ግን በጣም ሩቅ ነው የሚሄደው። አንድ ሚሊዮን ተኩል ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ምጥራችንን አይዞርም። ስለዚህ ቢበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም እንደውም በአሁኑ በአሁኑ አነጋገር የሚደማምር ነው ማለት ይቻላል። በየጊዜው በዜናው ታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚሉ ዜናዎችን እንሰማለን። የነዚህ ቴሌስኮፖች መምጠቅ በሰው ልጆች ሕይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል? ጊዜ ካለን ስለ አዲሱ ጀምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃን የሚቀበለው መስተዋት ማለት ነው ሁለት ሜትር ተኩል ነበር። ይሄኛው ስድስት ነጥብ አምስት ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ ሁለተኛው የድሮ ቴሌስኮፕ በአይናችን የማየው የምናያት ብርሃን ነበረ፣ የሚያየው ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው፣ በዛ ነው የሚያየው። ለምን በጣም ጫፍ ጫፍ ዩኒቨርሳችን አስራ ሶስት ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ እንዴት ጨረር ወደ ማተር እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ነው። ቢግ ባንግ ነው እንግዲህ ዩኒቨርሲቲ ጀምረ የሚባለው የአስራ ሶስት ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለውን ፈንዳሜንታል በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላከው እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ አንደኛ አስር ቢሊዮን ዶላር ነው የወጣው የቴሌስኮፕ እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ እየተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው እና ይህንን ግን ለማድረግ እዚህ ምድራችን ላይ ማአት እኮ ኢንጂነር ሰርቷል። ማአት አዳዲስ ወጣት ኢንጂነሮች ሰልጥነዋል በጣም በላቀ ቴክኖሎጂ። ብዙ ሰዎች ይህ አስር ቢሊዮን ዶላር ዝም ብሎ ጠፈር ላይ አይደለም የተወረወረው፣ የሰዎች ደመወዝ ነው። ይኸው ነው፣ ተመልሶ በታክስም ወደ መንግስት ይመለሳል እና ከዛ በተለፈ ደግሞ ብዙ ብዙ ኢንቬንሽንስ በጣም ኮምፕሊኬትድ ስለሆነ በጣም አስቸጋሪ ስለሆነ ብዙ አዳዲስ ኢንቬንሽንስ ተደርገዋል ይህንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመግጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው። ይሄ ይሄ ቴሌስኮፕ የተላከው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው። ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል። በጣም በጣም እንደ አስር ወይም መቶ እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት አንድ ሚሊዮን ተኩል ኪሎ ሜትር ነው የተባለው ሄዶ የሚያርፍበት ቦታ አሁን 60 በመቶ ተጉዟል ወደ ጠኑ 130 ሺህ ኪሎ ሜትር ተጉዟል ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል እጅግ በጣም አመሰግናለሁ ዶክተር እኔም አመሰግናለሁ